እግዚአብሔር የተመሰገነ ይሁን ወደ ዕለቱ ወደ ጌታ ስደት መልስ መታሰቢያ እንሄዳለን የጌታን ስደት ስናስብ የጌታን ስደት ስናስብ ቅድም በቅዳሴው ጊዜ የተነበበልንን የማቴዎስ ወንጌል ምዕራፍ ሁለት ቁጥር አስራ ዘጠኝ እስከ መጨረሻው አጭር ናት በጣም ያለው እናስታውሳለን ከስደት መልሱን ስናስብ ምን ይላል እግዚአብሔር ቃል ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና፣ ተነሳ ሕፃኑን እናቱን ይዘህ ወደ እስራኤል አገር ሂድ አለ። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል አገር ገባ። በአባቱም በሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሰው ሰማ ጊዜ ወደዚያ መሄድን ፈራ። በህልምም ተረድቶ ወደ ገሊላ አገር ሄደ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል። ለምንድን ነው አምላካችን ኢየሱስ ክርስቶስ ገና በህፃንነቱ ወደ ግብፅ ምድር የተሰደደው? በዘመኑ የነገሰው ሄሮድስ የእስራኤል ንጉሥ እስኪሞት ድረስ ለምንድን ነው ሶስት ዓመት ከስድስት ወር በግብፅ ቁስቋም በተባለች ተራራ ላይ የተሸሸገው ለምንድን ነው? በሱ ምክንያት ቁጥር ስፍር የሌላቸው ሕፃናት በሄሮድስ ሰይፍ ያለቁት? እሱን ያገኘው መስሎት ሄሮድስ ሕፃናትን ጨርሷል። በነገራችን ላይ ደብረ ቁስቋም ማለት ደብር ማለት ተራራ ነው። ቁስቋም ማለት የተራራው ስምን፣ ደብረ ቁስቋም የቁስቋም ተራራ ማለት ነው። ቁስቋም የምንለው ዛሬ እመቤታችን ማለት አይደለም። እመቤታችን ጌታን ይዛ ሦስት አመት ከስድስት ወር ማለት ከግብጽ እስክትመለስ ድረስ የቆየችበት ተራራ ማለት ነው። እዚያ ላይ አሁን ገዳም ተገድሞ እግዚአብሔር እየከበረበት ነው። እና እንደው እንትን ለማለት ያህል ነው። እና ለምንድ ነው በዚያ ዋዕይ፣ በዚያ አሸዋ፣ በዚያ ዛፍ በሌለበት፣ በዚያ ዝናም በሌለበት፣ መልካም አየር በሌለበት፣ በዚያ ቃጠሎ፣ በዚያ ምድረፋይ ጌታ ከኢየሩሳሌም ግብጽ ተሰዶ የኖረው እመቤታችን ከኢየሩሳሌም ግብጽ ተሰዳ የኖረችው ዮሴፍም እንደዚሁ ተሰዶ የኖረው የኖሩት በምን ምክንያት ይመስላችኋል በምን ምክንያት ነው ያሳደዳቸው ማን ነው ሄሮድስ ለምን ጌታ አድጎ ስልጣኔን ይቀማኛል እሱ እኮ ሽማግሌ ነው እድሜው ደርሷል ገና አድጎ ስልጣኔን ይቀማኛል ለምን ሰብአ ሰገል ከሩቅ ምስራቅ መጥተው በኮከብ እየተመሩ እንደ ሰገዱለት እና የአይሁድ ብቻ ሳይሆን የዓለም ንጉስ ነው ብለው ከእግዚአብሔር ተረድተው ስለተረዱ ይህማ እንግዲህ የአይሁድ ንጉስ ከተባለ ነገ ሊገለብጠኝ አይደል አለና ፈልጎ ለማግኘት ሞከረ፣ አልቻለም። ከዚያ በሱ ምክንያት ከዚያው ከነሱ ውስጥ አንዱ ሳይሆን አይቀርም በሚል ቁጥር ስፍር የሌላቸውን ህፃናት የገሊላ ማለት በቤተልሔም ዙሪያ የነበሩ ህፃናትን ጨረሳቸው። የኢየሩሳሌምን ህፃናት ጨረሰ። ለነሱ ታላቅ እድል ነው። በፍርድ ቀን ጥያቄ የላቸውም። የታደሉ ናቸው። አሁንም በአካል ነው ሳብረው ከጌታ ጋር ናቸው። እሱ ግን ተበደለ። ስልጣኔን ይቀማኛል ብሎ ነው። እሱ ግን ለዚህ አይደለም። እሱ የዲያብሎስን ስልጣን በዚህ ዓለም የነበረውን የዲያብሎስን ስልጣን ቀምቶ ለመቅበር እንጂ የሄሮድስን ስልጣን ፍለጋ አልነበረም። በስልጣን ምክንያት ነው። ሆኖም ግን ውስጡ ጥበብ አለው። ትንቢቱ ይፈጸም ዘንድ ነው። ጌታ ዓለምን ለማዳን ሰው በሆነ ጊዜ ወደ ግብፅ እንደሚሰደድ ተጽፏል። ልጄን ወደ ግብፅ ጠራሁት ይላል የእግዚአብሔር ቃል። ያ መፈጸም አለበት የተጻፈው ሁሉ ደግሞ የተሰደደበት ምክንያት አለው። አንዱ የእኛን ስደት ለመባረክ ነው። ለምን ገና ልጆችን እንደወለዱ ህፃናትን እንደታቀፉ በእምነት የተነሳ ፈተና ሲደርስባቸው፣ ክርስቲያኖች ሲሰደዱ ህፃናትን ይዘናል እንዴት እንሄዳለን እንዳይሉ እና ገና ህፃናትን ይዘው ለሚሰደዱ ክርስቲያኖች ትልቅ አርአያነትና ምሳሌነት ነው። በነገራችን ላይ አምላካችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ስለ ስንት አበይት ነጥቦች ነው ተባብለናል? ስለ ሁለት አበይት ነጥቦች። አንዱ ምንድነው? ማድረግ የሚገባንን ሰርቶ ለማሳየት ለአርአያነት እና ለምሳሌነት። ሁለተኛው ምንድነው? ራሱን መስዋዕት አድርጎኛል ለማዳን እና ሰርቶ ካሳየን አድርጎ ካሳየን ነገሮች ውስጥ አንዱ ስደት ነው። ስደት ነው በእምነት ምክንያት መሰደድ በእምነት ምክንያት መሰደድም እና ያም ሆነ ይህ መቼም እሱ የእኛን ስደት ለመባረክና ትንቢትን ለመፈፀም እንጂ ሄሮድስን ቢፈራ አምላኩ ነው። አይደለም የሄሮድስን ስልጣን የሰጠ እሱ ነው። ግን ይገርማቸዋል። የእኛ ነገር መቼም አንረባም። የሳር ሕይወት ነው ያለን የገጠር የገጠር የቤት ክዳን ሳር ታሪክ ነው ያለን። ብዙ ጊዜ በዚህ ምድር ያለን በስልጣንና በነገሮች ሁሉ ተሸንፈን እግዚአብሔርን የምናሳዝን ሰዎች በቤት ክዳን እሳር ነው የምንመሰለው። የቤት ክዳኑን እሳር አሁን በገጠር በገጠር ቤቶች በእኛ ሀገር ክዳናቸው እሳር ነው። ያን እሳር ያሳደገው ማን? ያበቀለው ማን ነው? መጀመሪያ በምድር ላይ ያበቀለው ማን ነው? እግዚአብሔርማ ሁሉን አድራጊ ነው፣ ግን አንድ እግዚአብሔር የላከው ነገር አለ። ሳሩን እንዲበቅል ያደረገው ዝናም ያሳደገው ዝናም አ እውነታቸው ነው ያሳደገው። ሌላው ፀሐይ፣ ፀሐይ ሙቀት። በዝናም በፀሐይ በሙቀት ሳሩ ለቁም ነገር ከበቃ በኋላ ይታጨድና ከባዶ ጣራ ላይ ይከደናል በኋላ የሳሩ ስራ ምንድን ነው ያበቀለውን ያሳደገውን ዝናም መከልከል ነው እንዳይወርድ ወደ ቤት እንዳይገባ ያጠናከረውን ያሳደገውን ፀሐዩን ብርሃኑን መከልከል ነው ወደ ቤት እንዳይገባ ሄሮድስ እንደዚህ ነው የሄሮድስ አይነት ያለን ጠባዮችም እንደዚህ ነው ስልጣኑን የሰጠ አምላካችን ኢየሱስ ክርስቶስ ነው በኢየሩሳሌም ዙፋን እንዲቀመጡ ተመልከቱ ስልጣኑን የሰጠው እሱ ሆኖ ሳለ ገና ስልጣኔን ደግሞ ይወስድብኛል፣ እሱ ወደ እኔ ስልጣን ይመጣል፣ እሱ በኢየሩሳሌም ይነግሳል፣ እሱ በሰው ፊት ይከብራል አለና ከለከሉ። የሰጠውን እኮ ነው። እና ተመልከቱ፣ ዞሮ ዞሮ ግን እግዚአብሔር ለእኛ ያለውን ፍቅር ለመግለጥ እንጂ ደካማው ሄሮድስ የሚያሳደው ሆኖ አይደለም። ግን ስለ እኛ ፍቅር ቢሰደድም ተሰዶ አልቀረም። የእኛ ጌታ ተመለሰ። አሳዳጁ ሞተ። እሱ ተመለሰ በሰላም ወደ አገሩ ተመለሰ። ለምንድን ነው ለምንድን ነው? ምድር ሁሉ የእግዚአብሔር ናት ይላል። ምድር ሁሉ የእግዚአብሔር ናት፣ ለእግዚአብሔር ምድር በምላ ይላል ዳዊት በመዝሙሩ። ምድር ሁሉ የእግዚአብሔር ናት፣ አገሮች ሁሉ የእግዚአብሔር ናቸው ይላል። ለምንድን ነው ግብፅ በዚያው እንደሄደ ያልቀረ ጌታ፣ ለምንድን ነው ወደ አገሩ ተመለሰ የሚለን በስጋ ምንም አምላክ የሆነ ሰው ሆኗል በስጋ የተወለደባት አገር ኢየሩሳሌም ናት አገሩን ሊረስ አልፈልግም ይሄም ራሱን የቻለ አረአያነት ነው ተመለሰ ጌታ እመቤታችን ተመለሰች ዮሴፍ ተመለሰ ተመለሱ ሁሉም በሰላም ጌታ ማደገ መመለስ ብቻ አይደለም ማደግ ብቻ አይደለም ስለ ወገኖቹ ፍቅር ስለ ኢየሩሳሌም ፍቅር ስለ ህዝቡ ፍቅር ራሱን ሰዋ በመስቀል ላይ ሲሆን ራሱን እስኪ ሰዋ። እስከ ሞት ድረስ ነው ህዝቡን የወደደው። እስከ ሞት ድረስ ነው አገሩን የወደደው። እስከ ሞት ድረስ ነው በዛሽ ምድር እግዚአብሔር በነቢያት ያናገረውን ለመፈጸም የወደደው ጌታ። መመለስ ብቻ ማድረግ ብቻ አይደለም ማስተማር ብቻ አይደለም፣ እስከ ሞት ድረስ ነው። ጥሩ ነው። ይሄ እንግዲህ ምሳሌ ነው። ሌላ ረቂቅ መንፈሳዊ ምስጢር አለው። ረቂቅ መንፈሳዊ ምስጢሩን ትንሽ እንነጋገርና ከዛ በኋላ ደግሞ ወደ ራሳችን እንመጣለን። ረቂቅ መንፈሳዊ ምስጢሩ ምንድነው? የጌታ ከኢየሩሳሌም ወደ ግብጽ መሰደድ የአዳም ከገነት ወደ ሲኦል መሰደድ ነው። የግብጽ አሸዋ ሲኦል ነው፣ ምሳሌነቱ መጽሐፍ ቅዱስ ስለሚነግርህ ዋይ ስለሆነ የአዳም ከገነት ወደ ሲኦል መሰደድ ነው። አዳም አጥፍቶ ነው። ጌታ ግን የአዳምን ጥፋት ተሸክሞ ነው ስለ አዳም ለውጥ ሆኖ ነው። የሄሮድስ ጌታን ማሳደድ የዲያብሎስ አዳምን ማሳደድ ነው። የጌታ ከግብፅ መመለስ የጌታ ከግብፅ መመለስ የአዳም ማለት የጌታ ከግብፅ ወደ ኢየሩሳሌም መመለስ የአዳምና የልጆቹ ጌታ ብቻ አይደለም። ድንግል ማርያም ማለች፣ ዮሴፍም አለ እና የጌታ ከግብፅ ወደ ኢየሩሳሌም መመለስ የአዳምና የልጆቹ ከሲኦል ወደ ገነት የመመለስ ምሳሌ ነው። ሁላችንም ከሲኦል ከገሃነም ወደ ገነት ወደ መንግሥተ ሰማያት የመመለስ ምሳሌ ነው። ጌታ ከግብፅ ወደ ኢየሩሳሌም የተመለሰው ሄሮድስ ሞተዋል ሲባል ሰምቶ ነው። ግን እኛ እኛ ከሲኦል ወይም ደግሞ ከዲያብሎስ ግዛት ወደ ገነት ወደ መንግሥተ ሰማያት ወደ እግዚአብሔር ልጅነት ወደ ቀደመው ክብር የተመለስ ነው። ምን ሰምተን ነው? ዲያብሎስ ሞተዋል ሲባል ሰምተን ነው? ዲያብሎስ ሞተዋል ሲባል ሰምተን ነው? መላእክት ይሞታሉ እንዴ? አይሞቱም። ዲያብሎስ ሞተዋል ሲባል ሰምተን ነው? የዲያብሎስ ሞት ምን አይነት ሞት ነው? ዲያብሎስንስ የገደለው ማን ነው? የዲያብሎስ ሞት ስልጣኑን ማጣት ነው። በዚህ ምድር በአዳም ኃጢአት ምክንያት ሰዎችን ሁሉ ማርኮ ነበር፣ በዓለም ስልጣን ነበረው። ክርስቶስ ስልጣኑን ቀማው። የዲያብሎስ ሞት ከእግዚአብሔር መለየት ነው። የዲያብሎስ ሞት ከመንግሥተ ሰማያት ከመላእክት የክብር ምስጋና፣ እግዚአብሔርን ከማመስገን ጸጋ ወደ ዘላለም እሳት መጣል ነው። በአጠቃላይ የዲያብሎስ ሞት ስልጣኑን ኃይሉን፣ ሁሉ ክብሩን ሁሉ ማጣቱ ነው። ያን እንዲያጣ ያደረገው ማን ነው ሄሮድስን የገደለው በሽታ ነው አርጅቶ ነው ዲያብሎስን ለዚህ ሞት ያበቃው በሰዎች ላይ ባለምና የነበረ ስልጣኑን የቀማው ግን አምላካችን ኢየሱስ ክርስቶስ በምኑ ነው በደሙ ነው ባፈሰሰልን በደሙ ነው በሞቱ ነው የሄሮድስ ሞት ምሳሌ የዲያብሎስ ድል የመሆን ምሳሌ ነው ዛሬ ከዚያ ጌታ ዮሴፍ ድንግል ማርያም ወደ ከወደ ኢየሩሳሌም ሲመለሱ ሰላም ነው የኖሩ ሰላም ነው የኖሩ። ጌታ በለበሰው ስጋ ነው። በተለይ እመቤታችን ዮሴፍ ሰላምን አግኝተው ኖሩ። በሀገራቸው እረፍት አገኙ። በሄሮድስ ምክንያት መቅበዝበዝ ቀረ። በሄሮድስ ምክንያት በጨለማ መሰደድ ቀረ። ድንግል ማርያም እኮ በጨለማ ነው የተሰደደችው። በጨለማ መሰደድ ቀረ። በሄሮድስ ምክንያት በዋዕይ መቃጠል ቀረ። በሄሮድስ ምክንያት በአሮን መቃጠል ቀረ። በረሃብ መገረፍ ቀረ። ሰላምን አገኘው። ዛሬ የምኛ በዲያብሎስ ምክንያት በሲኦል መቃጠል ቀረ። በዲያብሎስ ምክንያት በዲያብሎስ መረገጥ ቀረ። በዲያብሎስ ምክንያት በዲያብሎስ ምክንያት በሞት ግዛት ስር መሆን ቀረ። በዲያብሎስ ምክንያት መቅበዝበዝ ቀረ። በዲያብሎስ ምክንያት ጭንቀት ቀረ። በዲያብሎስ ምክንያት ጨለማ ተገፈፈ። በዲያብሎስ ምክንያት የነበረ ሞት ሁሉ ተሻረ። ያ የሆነው በአምላካችን በኢየሱስ ክርስቶስ ነው። ሁላችን ዛሬ ነፃ የወጣን የነፃ ሰዎች ነን። ያውም በሰማያዊው በመንፈሳዊው፣ በነፍሱ ብቻ ሳይሆን በስጋም፣ በስጋም ተገሰደ አናውቅም በስጋ ተገዝተን አናውቅም። እንዳንኩላ ኩራራ አምስት ዓመት ይጣል ያልኳል። እሱም ሰርቶ ነው የተመለሰ በነፃነት ጠብቆን የኖረን ህዝብ ዛሬም ቢሆን ያለ ነው። በነፃነታችን ነው ዛሬ ኢትዮጵያውያን ኦርቶዶክሳውያን ክርስቲያኖች የዲያብሎስ ቅኝ ተገዥዎች አይደሉም፣ አይደለንም። የዘላለም ሞት ቅኝ ተገዥዎች አይደሉም፣ አይደለንም። የሲኦል ቅኝ ተገዢዎች ነዋሪዎች፣ አይደሉም አይደለንም። በክርስቶስ እረፍት ያገኘን አላገኛችሁ? ንገሩኝ እንጂ አላገኛችሁ? እረፍት አላገኘንም። በሱ እግዚአብሔር አንድያ ልጁን እስኪ ሰጥ ድረስ ዓለሙን ወደደ ይላል። አንድያ ልጁን ያመነ ሁሉ የዘላለም ሕይወት አለው። አንድያ ልጅ አምኖ በአብ ወልድ በመንፈስ ቅዱስ ስም ተጠምቆ ሁለተኛ የተወለደ ሁሉ እሱ ህይወቱ የእግዚአብሔር ቤት ነው። ሰውነቱ የእግዚአብሔር ቤት ነው። ሰውነቱ የእግዚአብሔር መቅደስ ነው። ጌታ ድሮ ጌታ ድሮ ከግብፅ ሲመለስ የኖረው በኢየሩሳሌም ኖረ፣ በናዝሬት ኖረ ይላል። ዛሬ እኮ እሱ የሚኖረው በእናንተ ሰውነት ነው፣ በእኔ ሰውነት ነው። ትናንት ጌታ ይኖርበት የነበረው የኢየሩሳሌም ምድር የኢየሩሳሌም ኑሮ፣ የእያንዳንዳችን ሰውነት የእሱ ኢየሩሳሌም ነው። የእያንዳንዳችን ሰውነት የእሱ ቤተ መቅደስ ነው። የእያንዳንዳችን ሰውነት የእሱ ጽላት ነው። የእያንዳንዳችን ሰውነት የእሱ ታቦት ነው። የእያንዳንዳችን ሰውነት የእሱ መኖሪያ ነው። ከእሱ ጋር ከመኖር የበለጠ ሌላ ምን ሀብት አለ? ሌላ ምን ጸጋ አለ? ሮም እረፍትን ሳታገኝ በክርስቶስ፣ ግሪክ እረፍትን ሳታገኝ በክርስቶስ፣ ግብፅ እረፍትን ሳታገኝ በክርስቶስ፣ የማገናን ጊዜ ይታወቃል። እና እነዚህ ሁሉ ገና እረፍትን ሳያገኙ በመቅበዝበዝና በጨለማ ውስጥ ሳሉ ኢትዮጵያውያን በክርስቶስ ረፍት አግኝተናል። መጽሐፍ ቅዱስን የሚነግረን የተንጠለጠለ እምነት አይኖረን፣ የተንጠለጠለ መዳን አይኖረን። መዳናችን የተረጋገጠ ነው። ይክበር ይመስገን። በክርስቶስ የሚጠራጠር ማንም ኦርቶዶክሳዊ የለም። በእሷ አዳኝነት የሚጠራጠር ማንም የለም። በእሱ የሚከፋ ማንም የለም። በእሱ የሚያዝን ማንም የለም። የሚያምናዝነው በኃጢአታችን የምናዝንበት ነገር ቢኖር ለምን ልቡናችን አልሰጠንም? ለምን እንደሚገባው አልተመላለስንም? ለምን አንቆርብም? ለምን በእግዚአብሔር ቃል እንታጠቅም በእግዚአብሔር ቃል አንታጠቅም? ለምንድን ነው ሁልጊዜ ኃጢአት የሚጥመን? የሚሰክሩም ከሰክሩ በኋላ ይጸጸታሉ፣ ስካሩ ሲለቅ። የሚያመነዝሩትም ከዚያ በኋላ ይጸጽታሉ። የሚገሉትም ከመግደል በኋላ ይጸጸታሉ። የሚሰርቁትም ከሰቁት በኋላ ይጸጸታሉ። የሚዋሽቱም ከውሸት በኋላ ይጸጸታሉ። በሐሰት የሚመሰክሩትን፣ ወደ ጠንቋይ የሚሄዱትን ከዚያ በኋላ ይጸጸታሉ። እንዲጸጸቱ የሚያደርጋቸው ምኑ ነው? ያ ህይወት የሆነ ኢየሱስ ክርስቶስ በሕይወት ውስጥ ስላለ ነው። በልቡና ውስጥ ስለተቀረጸ ነው። እምነቱ ስላለ ነው። ስለዚህ ማንም በክርስቶስ እረፍት ያላገኘ ኦርቶዶክሳዊ ክርስቲያን የለም። ማንም በክርስቶስ ያልዳነ ኦርቶዶክሳዊ ኢትዮጵያዊ ክርስቲያን የለም። ማንም ከዲያቦሎስ ባርነት በክርስቶስ በክርስቶስ ደም ነፃ ያልወጣ ኦርቶዶክሳዊ ክርስቲያን የለም። ስለዚህ ሁላችንም ቢሆን ነፃ የወጣን ህዝቦች ነን፣ የዳን ህዝቦች ነን። በልጁ ልጁን ማለት ክርስቶስን በማመን ህይወትን ያገኘን ሰዎች ነን። ህይወት የሌለው ኦርቶዶክሳዊ የለም። ያመናላ ክርስቶስን። ነገር ግን ህይወት እንደሌላችሁ አትቁጠሩ፣ እንዳልዳናችሁ አትቁጠሩ፣ በክርስቶስ እረፍት እንዳላገኛችሁ አትቁጠሩ። ትናንት የተፈጠሩን በጌታ እረፍት አገኘን። ትናንት እንቅበዘበዝ ነበር። ትናንት ህይወታችን በጨለማ ውስጥ ነበር ዛሬ ትናንት ህይወታችን በጨለማ ውስጥ ነበር ዛሬ፣ ጌታን አግኝተን ብርሃን በራያለን። ዛሬ የጨለማው ተገፎሱ ጋር አሁን ዛሬ አይምሯችን እረፍት አገኘ። ዛሬ መዳናችን አወቅን። ዛሬ ጥልቃችን ተረዳን። የሚሉት በምን ይመስላችኋል? በማመናቸው እንግዲህ፣ እንደኛ አይጣሉም፣ እንደኛ አይላዩም እንደኛ አይባሉም፣ እንደኛ አይታኮሱም፣ እንደኛ አይካፈሱም፣ እንደኛ አይመነዝሩም፣ እንደኛ አይዋሹም፣ እንደኛ ኃጢአት አይሰሩም። አንሰራም ቢሉ ደግሞ ውሸታሞች ናቸው። እግዚአብሔር ከሰማይ ወደ ምድር ተመለከተ፣ ምናልባት ህይወቱን ፍጹም አድርጎ በጽድቅ የሚያመላልስ ህይወት እንዳለ ብሎ። ነገር ግን ሁሉ አረየ ወውራ አለ፣ ሁሉም በትክክል ጎድሎ አገኘው። አንድ ያልበደለ የለም። ያልበደለ ቤተክርስቲያን የለም። ያልበደሉ የሃይማኖት መሪዎች የሉም። ያልበደሉ ፓስተሮች የሉም። ያልበደሉ ፖቦች የሉም። ያልበደሉ ክርስቲያኖች የሉም። እግዚአብሔርን መበደል ማለት ክርስቶስ ደሙን ያፈሰሰው ሰዎች ሁሉ አንድ እንዲሆኑለት፣ ቤተክርስቲያን አንዲት እንደትሆኑለት፣ በአንዲት እምነት ልጆች እንዲመላለሱለት፣ በአንዲት ጥምቀት ሁለቱ ሁሉም እንዲወለዱለት ነው። ዛሬ ግን ስንት ነው አጥማቂው? ስንት ነው እውነተኛ ነኝ ባዩ ስንቱ ነው የቤተ ክርስቲያን መሪው? ስንቱ ነው የተለያየው? ስንቱ ነው አንዱን አንዱን የሚነቅፈው? ስንቱ ነው እኔ ከሌላው ሻላለሁ የሚለው? ይሄ ነው በደል። ይሄን የማይበድን ማን አለ? እግዚአብሔርን ያላሳዘነ ማን አለ? የሚበልጡን በምን መሰላችሁ? እረፍት አግኝተናል፣ በቸርነቱ በማለት እኛም ማንልበት ምክንያት ምን አለን? ይገባኛል ኃጢአታችን ስለምናምን ነው። ደስ ይላል። ኃጢአታችን ስለምናምን ነው። ግን እናንት ደካሞች፣ ሸክም የከበረባችሁ ሁሉ ወደ እኔኑ እኔ ላሳርፋችሁ ስላለ ለሱንስተው ለስበስጠት ማለት ማለትን ማለት ነው። ባለፈው ነው በሰራውት በንሳ ይለኛል። አሁንም ደግሞ በሚሰጠኝ ኃይል ሁሉ እፍጨረጨራለሁ። በማጠፋው ጥራት ግን በማጠፋው ጥፋት በመስራው ኃጢያት አባቴ ስለሆነ እናቴ ስለሆነ ሞት ስለደረሰልኝ አይተውም ብሎ ማመን ይሄ ነው ረፍት። ለሰዓት አሳልፎ አይሰጠኝም ለዲያብሎስ አሳልፎ አይሰጠኝም ለሲኦል አሳልፎ አይሰጠኝም እንደገና ለዘላለም ሞት አሳልፎ አይሰጠኝም ብሎ ማመን ነው። ይሄ ነው ረፍት ማለት ይሄ ነው ደግሞ ትልቁ እምነት። ያለዚያማ እንደው ዝም ብሎ ቀን እየቀጠርን ገና እኔ አሁን ገና ነኝ። ምን እስክትሆን ነው? ንስሓ እስክገባ፣ ሌላስ እስክቆርብ ድረስ እስከዚያ፣ ምንድነህ? ምንም የለኝም። ይሄ ራሱ ራሱን ይሻላል። ኃጢአት በእርግጥ ኃጢአትን መስራታችን በኃጢአት እሱን ማሳዘናችን ወደ እጅዋ ይምሰላችሁ። እሱን ካምን በኋላ ህይወትን ካገኘን በኋላ ከዳን በኋላ በእሱ ረፍትን ካገኘን በኋላ ኃጢአትን መስራት የሚያደርገው ነገር ቢኖር ያውም እሱን ሳንክደው በኃጢአታችን ሁልጊዜ እየተጸጸጽ ኃጢአትን መስራት የሚያመለክተው ምንድን ነው? ህይወት በውስጡ ያለው በላይ ግን ሲያዩት ቅጠል፣ አበባና ፍሬ የሌለው ዛፍን ነው ይመስሉ ያ ዛፍ ለጊዜው በሆነ ምክንያት ቅጠል ስለሌለው አበባ ስለሌለው ፍሬ ስለሌለው ዛፉ ህይወት የለው ማለት አይደለም። እስቲ ሂዱ አሁን ጀመሩ የካናዳ ዛፎች መርገፍ ቅጠላቸው ማርገፍ ጀመሩ። እስቲ ሂዱ አሁን ወደ ምሽጋን ወደ ቺካጎ፣ ወደ ጎሎምቦስ፣ ወደ በረዶ ያለበት አገር ወደዚያ ሂዱ። እስኪ እንደዚህ አበበጋ አምረው የነበሩ የዛፍ ቅጠሎች እንደ ጥላ የጻሃቃ ቀሎን ይከልሉ የነበሩ የዛፍ ቅጠሎች መዓዛቸው ከሩቅ ሚስቡ አበቦች ፍሬያቸው የሚያስደንቁ ፍሬዎች የሉም። ዛሬ ዛሬ ስታዩዋቸው፣ ዛሬ እነዚህ የበረዷማ አገር ዛፎችን ስታዩዋቸው በተለየ ቆየን፣ በጥር በየካቲት ከዚያ በኋላ ስናያቸው የሀገራችን ጭራሮ ነው የሚመስሉት። እኔ ቶሮንቶ የሄድኩ ጊዜ ለመጀመሪያ ጊዜ ያየሁ እሱን ነው ያን ነው ያየሁት። በሙሉ ዛፉን ሳዩ ጭራሮ ነው። ይህ ሁሉ የደረቀ ዛፍ ምን ይሰራል እናያልኩ። እንደዚህ ነው ያልኩ። ስ ምን ይሰራል አይምሰልህ፣ በረዶ ቅጠሉን ስላረገፈው ነው እንጂ በበጋ መተብታዩ ደግሞ ቃልህን ትቀይራለህ አለ። በአገራችንም እንደዚሁ ነው። በተቃራኒው የአገራችን ዛፎች ቅጠላቸው፣ አበባቸው፣ ፍሬያቸው የሚረግፍባቸው በበጋ ጊዜ ነው። ዝናም ሲያጡ ነው። ዝናም ሲያጡ በቆላማዎች ኢትዮጵያ ክፍል ሂዱ። ጨራሮዎች ነው የሚመስሉ። የደረቁ ህይወት ያላቸው አይመስሉ። ዝናም ሲያገኙ ግን ለማበብ፣ ለማለምለም፣ ለማፍራት ጊዜ አይፈጅባቸው የካናዳ እና የሌሎች ሴቶች አገሮች ዛፎች ደግሞ ደግሞ በረዶ አልፎ ሙቀት ሲመጣ ለማለምለም፣ ለማበብ፣ ለማፍራት ጊዜ አይፈጅባቸውም። ኦርቶዶክሳውያን ብዙዎቻችን ህይወታችን እንደዚህ ነው። ህይወታችን እንደዚህ ነው። በስንፍናችን ምክንያት የእግዚአብሔርን ቃል እንደ ትጥቅ ባለማየታችን፣ እንደ ሰይፍ ባለማየታችን፣ በእኛም ስንፍና ምክንያት አዎ በሰው ዘንድ የሚታየው ልምላሜ የለንም። ቅጠል የለንም አበባው የለንም ፍሬው የለንም፣ ግን ህይወቱ አለን። ለሰው የደረቅን ይመስላል፣ ለሰው ህይወት የለለን ይመስላል፣ ህይወቱ ግን አለን። በክርስቶስ የምታምኑ ክርስቲያኖች ሁሉ እግዚአብሔር ያደረገልን ድንቅ ነገር ሁሉ ከልብ ብታምኑ ሁሉ ይሄ ነው፣ ህይወቱ አለን። ምንፈልገው በሀገራችን አየር ጠባይ ከሄድን ዝናም ነው። በሀገራችን ዛፎች ጠባይ ከሄድን ምንፈልገው ዝናምን ነው ለማለምለም፣ ምንፈልገው ዝናምን ነው ለማበብ ምን ፈልገው ዝናብን ነው፣ መልካም አየርን ነው ለማፍራት። ያም የእግዚአብሔር ቃል ነው። ያም ያለፈውን መጥፎ ነገር በንሳ መተው ነው። ወደዚህ በካናዳው ባለንበት ሀገር እንመስለው ካልን ደግሞ ምን ፈልገው ፀሐይን ነው፣ ምን ፈልገው ሙቀትን ነው። በጽድቅ ለማለምለም፣ በጽድቅ ለማበብ፣ ለማፍራት። ያም የእግዚአብሔር ቃል ነው። ያለፈውን ስህተት በመተው በንሳ በመመለስ ከእሱ ጋር መኖር ነው። ያ ብቻ ነው ለእኛም ያስፈልገል። አልዳኑም የሚሉ ሰዎች እግዚአብሔር ማላቸው ኦርቶዶክሳውያን ጌታን ገና አላገኙም የሚሉ ሰዎች እግዚአብሔር ይማራችሁ። ማንም በክርስቶስ አዳኝነት፣ በክርስቶስ የባህሪ አምላክነት፣ በክርስቶስ ጌትነት፣ እሱ ለእኛ ባደረገው የማያምን የለም የእውቀት ፍልስፍና ፈተና ታግሎ ካሸንፈው በቀር። በተለይ የየዋሁ ገጠሬው ሕዝብ ያ የየዋሁ ሕዝብ እንዴት አለማወቅ አወቅ ይሻላል አለመማር ይሻላል እንደነሱ ከልብ እሱን የሚያምን እኮ የለም እንደነሱ እንደ እነሱ የሚያምን የለም። ግን ስልጣኔ እውቀቱ እንደ በለስ ፍሬ አበላሽው አእምሯችን። እውቀት እናውቃለን ብለው አዳምና እና ሔዋን አቶል የተባለውን ፍሬ በሉ። ግን ክፉም ደጉም ተገለጠላቸው ይላል። እውቀቱን ሲያውቁ፣ ግን ያወቁት ነገር ቢኖር ራቁታቸውን ነው ይላል። ራቁታቸውን መሆን ነው ይላል። ፊት አያውቁም፣ በጸጋ ተሸፍኑ። ግን ያን በልተው ሲያውቁ እውቀቱ ሲገለጥ ራቁት። እንደዚህ ነው የአዋቂዎች እውቀት፣ እንደ በለስ ፍሬ እንደ በገነት እንደነበረው መጥፎ ፍሬ። እሱ እየታገለ አንዳንድ ምሁራንን አራቁቷል። ማለት በክርስቶስ አዳኝነት እንዲጠራጠሩ በእግዚአብሔር መኖር እንዲጠራጠሩ አድርገዋል። ያም ደግሞ የብዙሀንን ክርስቲያኖች እንትን አይወክልም እና አሁን እኛ የምንፈልገው ዝናም ነው። ዝናሙ የእግዚአብሔር ቃል ነው። የምንፈልገው ሙቀት ነው። ሙቀቱ የእግዚአብሔር ቃል ነው። የምንፈልገው ፀሐይ ነው። ፀሐይ የእግዚአብሔር ቃል ነው። ንስሓ ነው። ይህን የሚያስፈልገን በሌላው እረፍት ያገኛችሁ ክርስቲያኖች መሆናችሁን አትጠራጠሩ። ክርስቲያን ሌላው ሌላው ምንድን ነው? አምላካችን ኢየሱስ ክርስቶስ የሰው ሀገር አልጣመው። እንግዲያ ግብፅ የሱ የእጅ ስራ ነው፣ መኖር ይችል ነበር። በግብጽ ምድር ያለው ህዝብ ህዝቡ ነው። በእጆ የፈጠረውን በቃልነቱ ያስገኘው ግን በስጋ የተወለደባትን ኢየሩሳሌም ሊረሳ አልቻለም። በስጋ አባቱ የተባለ ዳዊት ወልደ ዳዊት ይባላል። ጌታ የዳዊት ልጅ ነው የሚባለው ከዳዊት ዘር ነውና የተገኘው። ዳዊት ራሱ በስጋ አባቱ ዳዊት ለእመረ ሳይኩች ኢየሩሳሌም ለትርሳኔ የማኔ ወይ ጥጋ ወይ ጥጋ ልሳኔ በውርኤ ኢየሩሳሌም ፈጣሪን ያገኘሁብሽ፣ ነቢያት የፈለቁብሽ፣ ካምል ኮባይ የተገላገልኩብሽ፣ ሰማያዊ ምስጢር እንዲገለጥልኝ የሆነብሽ፣ በተለይ እግዚአብሔርን ያገኘሁብሽ፣ ታሪኬን ያገኘሁብሽ፣ ነፃነቴን ያገኘሁብሽ፣ ክብሬን ያገኘሁብሽ ምድረ ኢየሩሳሌም አንቺን ብረሳ ቀኝ ክንዴ እርሳኝ። ጉሮሮዬ አንደበቴ ከጉሮሮዬ ጋር ይጣበቅ። ኢየሩሳሌምን አረሰ አረሰ። ምን ያል የዳዊት ልጅ ጌታ ኢየሱስ ክርስቶስም በለበሰው በስጋው ሰው በመሆኑ ይሄን ነው የፈጸሙ። ግብፅ እንትቶ ወደ ኢየሩሳሌም የተመለሰበት ምክንያት አለው። በስጋ የተወለደባት ቤት ነው። በስጋ የተወለደባት አገር ክብሩን ደግሞ የሚገልጥባት አገር ስለሆነች እያንዳንዳቸው ሕዝቦች የተወለዱበትን ሀገር እንዲያከብሩ ይገባቸዋል። አሜሪካኖችም እንደዚሁ፣ እስራኤሎችም እንደዚሁ፣ ፈረንጆች፣ እያንዳንዳቸው አገሮች እንደዚሁ የተወለዱበትን አገር ያን በመውደድ ያን በማፍረቅ በማፍቀር ያን በማስቀደም እግዚአብሔርን በዚያ ላይ ያመሰግኑ ይገባቸዋል። ለምን እያንዳንዱ በተሰጠው አካል እግዚአብሔርን በሰጣቸው አይኖቹ ማይደሰት የለም እግዚአብሔር በሰጣቸው ጆሮዎቹ ማይደሰት የለም። እግዚአብሔር በሰጣቸው እጆቹ ማይደሰት የለም። እግዚአብሔር በሰጠነው በሰጣቸው እንትን አካሎቹ ማይደሰት የለም። አገር አካል ናት። አገር የአካል ክፍል ናት። አገር እግዚአብሔር በታሪክ እንዲመሰገን መሰረት ናት። አገር እግዚአብሔር በነፃነት እንዲመሰገን መሰረት ናት። አገር እግዚአብሔር በቋንቋ እንዲመሰገን መሰረት ናት። አገር እግዚአብሔር በፊደል እንዲመሰገን መሰረት ናት። አገር እግዚአብሔር በቅርስ እንዲመሰገን መሰረት ናት። አገርን የመሰለ ታላቅ ክብር የለም። ኢትዮጵያውያን እንዲህ ነው ልንሆንም ይገባል። ጌታ ከግብፅ ወደ ሀገር ነው የተመለሰው። እኛም እንደዚሁ አገር አእምሯችንን ወደ ሀገራችን ልንመልስ ይገባል ብያለሁ። ምድር ሁሉ የእግዚአብሔር ናት። የእግዚአብሔር የሆነ ሁሉ የእኛ ነው። ግን አምላኬን አዳኘን ጌታዬን ኢየሱስ ክርስቶስን የሰማይና የምድር ጌታ የባህሪ አባቱ አብን ሁሉ ነገር ገላጭ አስተማሪ የሆነ ሸክምን ሁሉ የሚያቅል ከእኛ ጋር ያለ መንፈስ ቅዱስን ያገኘሁባት ሁለተኛ የተወለድኩባት የገነትን ምስጢር የተረዳሁባት የመንግሥተ ሰማያትን መኖር ያወቅኩባት የዘላለም ህይወትን የተረከቡባት አገሬ ለእኔ ኢትዮጵያ ነት። ሁላችንም እንዲህ ሊሆን ይገባል። እግዚአብሔር በሰጠን ምድር መደሰት ይኖረብናል። አይምሮአችን ሁሉ ወደ ሀገራችን ሊሆን ይገባል። ይህም ደግሞ ጣዖት አይደለም። ብልጦች ፈረንጆቹ ጣዖት ነው ብለው አስተምረዋል። ለእኛ ሞኞች ክርስቶስ እንደሌለን አድርገው ላስተማሯቸው ዝም ብለ አንተ ዝም ብለ ትን ባንዲራ ታሪክ ሀገር ስትል ቀልጦ ቀረ። እዚህ ኦርቶዶክስ ቄሶች ይዘው ጠፉ። እውር ለእውር ቢማሩ ግድል እና ሀገር የጌታ ነው። ጥሩ ነው። ሀገር የጌታ ነው፣ ግን ምድሩን ማጣት ከባድ ነው። ስለዚህ እባክህ እንዲህ አእምሯችን ሊመለስ ይገባል ወደ ሀገራችን። እንዴት ነው? ከስደት እንደ ወጣን መቅረት የለብንም። በስጋ እንደ ወጣን መቅረት የለብንም። ባይኑሮ ምንም ብንፈተን፣ ሄሮድስ እኮ የሰራው ስራ ክፉ ነበር። ያለ እስራኤል መሪ ልጆችን ጨረሰ። የእኛ መሪዎች ልጆችን ጨረሱ። ብዙዎች ተባረሩ በመሪዎች ምክንያት፣ ብዙዎች ተባረሩ በባለስልጣኖች ምክንያት፣ በስልጣን ሽኩቻ ምክንያት። የጌታ እንደዚህ ነው። በስልጣን ምክንያት ነው የተሰደደው። በስልጣን ምክንያት ተሰዶ ግን አልቀረም። በስልጣን ምክንያት ተሳዳችሁ የመጣችሁ ደግሞ እንደወጣችሁ አትቅሩ። ባይምሮ እንደወጣችሁ አትቅሩ። ባስተሳሰብ እንደወጣችሁ አትቅሩ። ባመለካከት እና ደግሞ የሚገርመው የኛ ደግሞ ትንሽ ለየት የሚያደርገው አገራችን ኢትዮጵያን ስናስብ፣ ነፃነታችን ስናስብ፣ ታሪካችን ስናስብ፣ ፊደላችን ስናስብ፣ ቋንቋችን ስናስብ፣ ቅድም ያልኳችሁን መልካሙን በዓል ሁሉ እግዚአብሔር የሚከብርበትን ይህን ሁሉ ስናስብ የዚህ ሁሉ መሰረት ኢትዮጵያ ኢትዮጵያ እንድትባል መሰረቱ ይቹ ቤተ ክርስቲያን ነው የሰማይና የምድር ጌታ አዳኝ ክርስቶስን ብቻ አይደለም ያስረከበችን ይቹ ቤተ ክርስቲያን አገራችንም ነው ቋንቋችንም ነው ፊደላችንም ነው ባህላችንም ነው መልካም መልካሙን በልማድ ያስገባነውን ያልሰጠችንን መተው ነው መልካሙን ያዝ ነው እሷውን ያ ስለዚህ ከእሷ ስንቶች ተሰደዱ ከእሷ ስንቶች ኮበለሉ። ከእሷ ስንቶች ሮጡ። ከእሷ ስንቶች ሸሹ። በአንድ መንገድ ሳይሆን በተለያዩ የወደም በማይስማሙ መንገዶች፣ በሚቃረኑ መንገዶች፣ በተለያዩ መንገዶች፣ በተለያዩ ሁኔታዎች እነዚያም የተለያዩ መንገዶች፣ የተለያዩ እምነቶች፣ የተለያዩ ሃይማኖቶች ወደ ተለያዩ መንገዶች እያንዳንዳቸው መንገዶች መንገዱ፣ በሩ፣ ኢየሱስ ክርስቶስ በእኛ ነው የሚሉ የትኛው እውነተኛ እንደሆነ ጌታ ጌታ ሲመጣ ነው መለኪው። እውነተኛው የት እንደሆነ አይታወቅም። ጌታ እውነታ እንዴት ናት ይላል፣ ጥምቀታ እንዴት ናት ይላል፣ ቤተክርስቲያን እንዴት ናት ይላል፣ ወደዚያ ይሄዳሉ። ጌታ ከኢየሩሳሌም እንደተሰደደ በሆነው ምክንያት ይሰደዳሉ። ነገር ግን ጌታ ተሰዶ አልቀረም። ያሳደደው ሲወገድ መጣ። የኛ ልጆች ግን ሄደው እንዲያውም እንዲያውም መገዝገዝ ቤተክርስቲያኗን ለመጣ ምስጦች ይሁንት ምስጦች መገዝገዝ፣ መሞቷን ነው ማየት የሚፈልጉት፣ መጥፋቷን ነው ማየት የሚፈልጉት፣ መዳከሟን ነው ማየት የሚፈልጉት። ለምን ለምንድን ነው? በሆነ ምክንያት የሄዱ ካሉ ይመለሱ። ከጌታ ከግብፅ መመለስ ምን ማረው? ይሄን ነው። በዛም የሚሰበከው ኢየሱስ ክርስቶስ እንደሆነ በዚህ ይሰበካል። በዚህ አለ በብራና ተጽፏል። አባቶቻችን ቴክኖሎጂ አይደለም ያወረሱ አባቶቻችን ሀብት ብር አይደለም ያወረሱ። ከዚህ ሁሉ በላይ የሆነውን የባህሪ አምላክነቱን፣ አዳኝነቱን፣ የክርስቶስ ኢየሱስ ጌትነቱን፣ የሰማይና የምድር ባለቤትነቱን፣ ከሞት በኃይሉ መነሳቱን፣ በክብር ማድረጉን፣ ዳግም ምጻቱን፣ አምላካዊ ፍርዱን፣ ዘላለማዊ መንግስቱን ወምኩና ኑኒ ለትውልድ ለትውልድ በብራና ሁሉ ጽፎ አስረክበውን ይሄዱት ያን ነው። ስለዚህ በእርግጥ በዚህ ቤት ፈተና ሊኖር ይችላል። ፈተና ሊኖር ይችላል። ጌታ ከግብፅ የተመለሰው ፈተና መኖሩ ጠፍቶት አይደለም። ፈተናው እስከ ሞት እንደሚያደርሰው ያውቃል። እያወቀ ግን ወደ ሀገሩ መጣ። ፈተና ቢኖርም ወደ ተለያዩ እንደ ጠፍከብት የተነዱ ወደ ተለያዩ መንገዶች ሄዱ ኢትዮጵያ የሚገባው ቀራኔው ነው። ቀራኔው ምን አለ? መስቀል እኮ ነው። መስቀል ማለት ምንድን ነው? ፈተና ነው። ያ ፈተና ግን ፈትኖ አያስቀረንም። ጌታ ተፈትኖ ተቀብሮ አልቀረም፣ ተነሳ። በክብር አደረገ። ያው ነው እኛ የምንጠብቀው ድል አለን፣ የምንጠብቀው ሰማያዊ ሀብት አለን። ፈተናውን እዚህ ሁነን መወጣት እንጂ እምነትን እንደ ሸሚዝ መቀያየር አይደለም። እንደ እምነትን እንደ ሸሚዝ ቀይሮ ደግሞ ባሉበት ሆኖ እና እናትን በማዋረድ አይደለም። በሞት ይሻላል፣ በሞት ይሻላል። ደግሞ ይገርማቸዋል ምክንያቱም የሆነ ደግሞ ምንድ ምንድ ነው ይኸውን፣ የሰክር ነበረ የጠጣ ነበረ፣ አጨስ ነበረ፣ እረክስ ነበረ። ይው አሁን ግን ወደዚህ ስመጣ ጌታ ሁሉን ነገር አስተወኝ እና እውነተኛው እምነት ይህ እውነት አይምሰላችሁ። ያ የእውነተኛ እምነት መለኪያ አይደለም። እዚህ ሀገር ያሉ ክርስቲያኖች ጥቁሮችም ይሰክሩ ነበረ፣ ያጨሱ ነበረ፣ ድራጉን ይወስዱ ነበረ፣ ወዳልሆኑ ሱሶች ይሮጡ ነበረ ነገር ግን ወደ እስልምናው ሲገቡ ምን ያደርጋሉ? ድራጉን ይተዋሉ፣ ሲጋራውን ይተዋሉ፣ ስካሩን ይተዋሉ? በዚህ ሀገር በተመሰረተው ማለት ነው። ወደ እስልምናው ሲገቡ በጣም ጥሩ ሰዎች ይሆናሉ። በዚያ ውስጥ መንፈስ ቅዱስ ነበር እንዴ? በዚያ ውስጥ ክርስቶስ አለ የለም? ለምንድን ነው ወደዚያ ወደ አዲሱ ሲሄዱ፣ የራሳቸውን ትተው ወደዚያ ሲሄዱ፣ ራሳቸውን የለወጡት ለምንድን ነው? አንደኛ ትንቢቱ ተጽፏል። በዚህ የመጨረሻ ዘመን የምንወለድ ሰዎች የምንፈጠር ሰዎች በዚህ ምድር አዲስ አዲሱን ነው የምንወደው። አዲሱን ስንወድ ደግሞ ህይወታችን እስከ መስጠት ነው። ህይወታችን ስንሰጥ አታድርጉ የተባልነውን ሁሉ እናቆማለን። የመጀመሪያውን አንወድም፣ የመጀመሪያውን አናከብርም። መጽሐፍ ቅዱስ ቢለን ደግሞ ዕብራውያን 3:14 ላይ በመጀመሪያው እምነታችን እስከ መጨረሻው ብንጸና የክርስቶስ መንግስት ተካፋዮች ነን እንጂ መቀያየር አለ። እምነትን በየቀኑ መቀየር የትም አያደርስም። ወንጌሉ ተሰብኳል በዚህ ሀገር በቴሌቪዥንም በሬዲዮ በመጽሔትም ክርስትናው ተሰበከ። ፓስተሮች እንዳሸን የፈሉበት ሀገር ነው። ምክንያቱም ደግሞ ጠቅመም አለው፣ ቢዝነስም ነው። ምክንያቱም ስናዋ እዚህ ሀገር ፓስተር መሆን ማለት እኮ ሚኒስትር መሆን ማለት ነው። ስለዚህ ገንዘብ ከተገኘ ማንም ተነስጥ ፓስተር የማትሆንበት ምክንያት ምን አለ? አንደኛ አመለካከቱ ሲው አለው ማለት ነው። እንደኛ አባቶች በባዶ ግር በውሻ እየተነከሱ ሄድ ቢባል አንድም እርግጠኛ ነው የምሄድ የለም ይመስለኛል፣ እንደምገምት የለም እና ምንድን ነው? ወንጌሉ ተሰብኳል ማለት ነው። የክርስቶስ አዳኝነት ተሰብኳል። ዛሬም እየተሰበከ ነው። ነገር ግን አሁን እየቆየ እየቆየ ሲመጣ እኛ እየቆየን ስንመጣ ዓለም እያታለለ እንደሄደ አሁን የሚያጨሱት የክርስቲያን ልጆች ናቸው። የሚጠጡት የክርስቲያን ልጆች ናቸው። ያልሆነ ስራ የሚሰሩት የክርስቲያን ልጆች ናቸው። አሁን ምን ተፈጠረ? በአሜሪካ ክርስቶስን ፍጥር ነው የሚል ሌላ ምንድን ነው ስሙ እየጠፋኝ፣ ሞርመን። አሁን ተመልከቱ፣ አሁን በዚህ ሀገር ደግሞ ትልቁ እምነት እሱ ነው። እንደዚህ ወንጌል ከልጅነት ጀምሮ የተሰበከላቸው የክርስቲያን ልጆች በእነሱ ቤት ማርያም የለች፣ ቀኖና የለ፣ ጌታ ስጋና እንደሚከብርበት ታቦት የለ፣ በዓላት የሉ፣ አጽማት የሉ፣ ስርዓት የለ። ያው ኦንሊ ጂሰስ ነው። ኢየሱስ ጥሩ ነው። እሱም ቢሆን እኛ አንቃወምም። ቀኖና ቀኖናና ስርዓትን በጽድቅና በኩነኔ ውስጥ ይገባለን ብለን አምንንም አናውቅም። አባቶቻችንም አላስረከቡንም። መዳን በኢየሱስ ክርስቶስ ነው። ቀኖናዎች የክብሩ መግለጫዎች ናቸው። እነሱም ደግሞ ይሄን ነበርኛን እንደ ጥፋት የሚያዩት በቀኖናው በስርዓቱ ነበር። ያ የላቸውም። ለምንድን ነው የቆዩ ህይወታቸውን ለዓለም እየሰጡ የመጡት? አሁን እንደገና የአሜሪካን ወጣቶች ደግሞ መርመስመስ የጀመሩት አሁን ወዳላ ወዳላችሁት ነው። መርመር ወደዚያ ነው። እነሱም እንደ ምን አይነት ስርዓት አላቸው። በሀያ ሰባት አመቱ አንድ ወጣት የግድ ማግባት አለበት። እሷም እንደዚሁ አያጨሱ አይጠጡም? ወደዚያ የገባ እንዳለ የነበረውን መጥፎ ነገር ሁሉ ይተዋል። ግን ያ እምነት ክርስቶስን አንድ ፍጡር ነው የሚል ነው። አንድ መምህር ነበር፣ አንድ ፈላስፋ ነበር በኢየሩሳሌም ብሎ የሚያምን እምነት ነው። ያ ክርስትና ነው። እና ምን ልላችሁ ይፈልግ ሌላም ይመጣል። ሁልጊዜ በአዲስ እንማረካለን። ትዝ ይላችሁ እንደሆነ በኢትዮጵያ ምድር የጃንሆይ መንግስት ወድቆ ያ ሌላው ሲተካ አንድ ጊዜ ከአውሮፓ ጋር እኩል የሚሆን ዳቦ እንደመና ከሰማይ የሚወርድ ትምህርቱ እንደ በአንድ ጊዜ አለምን ተቆጣጠር ነ ትዝ ይለኛል እኔ አንድ የቀረ ሰራተኛ ነው ሰውየው። ሰው እንደ እንስሳ እየተጫነ ነው፣ ለእንጀራ ሲባል ኮንታል ሚሸክም ትዙ ይለኛል። አውቃለሁ ሰው እና ይህ ጸጥታውን ለማስከበር ከባድ ከባድ መሳሪያዎች ከተማውን ይዞሩ ነበር። ከዋናው ክፍለ ሀገር ጀምሮ ከዋናው ከተማ ጀምሮ እስከ ክፍለ ሀገሮች ድረስ፣ እና ከባድ መሳሪያ ሲዞር በቃ እንደዚያ ወታደሮች ብክ እንዳቸው እንትን እያሉ እንደዚህ እንትን ይላሉ። እና ልጁን የስንት ዓመት እንደሆነች ቻ አላውቅም። ህጻና እንዴ እንዲ ያደረገ ቀን ወጣልሽ ደስ ይበልሽ። ልጁን እኮ ነው ገና አላየውም እኮ የሚመጣው እንግዲህ ቀን ወጣልሽ ደስ ይበልሽ፣ አላየውም ወዶ አይደለም። በአዲስ ሁልጊዜ ጊዜ እንረካለን። የሚቀጥለው የሚቀጥለው ምንድን ነው ብለን አናስብ። ሁልጊዜ ጊዜ አዲሱን ነገር ጥሩ ነው ብለን ነው የምናምን። ይሄን ያደረገው የተነገረው የእግዚአብሔር ቃል ትንቢት ነው። አይ ሁልጊዜ የነበሩበትን ቤት አያመሰግኑም ወደ ሌላ ነው የሚሄዱት። እስኪ ወደዚያ ሲሄዱ ሶማሊያ ቢወለዱ፣ ሱዳን ቢወለዱ፣ ሳውዲ አረቢያ ቢወለዱ፣ ጅቡቲ እንኳን ቢወለዱ ይሄን ክርስትና ያገኙት ነበር ወደ ሌላው መገልበጥ ሲችሉ ነበር፣ መከለስ ሲችሉ ነበር። የት ያገኙት ነበር? በዚችው እናት ቤተ ክርስቲያን ስለቆይ እኮ ነው። እየተሻለ ነው ብለው አሁን ነው እና በጣም የሚያሳዝነው የሚያሳዝነኝ መሄዳቸው አይደለም፣ መሄዳቸው አይደለም፣ እናታቸውን ለመግደል መዘጋጀታቸውን። በጣም የሚገርማቸው ደግሞ አሁን የዓለምን ክርስቲያኖች አሁን ያሳሳተ አንድ መጥፎ መንፈስ አለ፣ አዲስ ልሳን የሚሉት እንዲያውም በሚቀጥል እንማራለን። ዛሬ ቁስቋ መዞን ያስቀረኝ ከወንጀሉ ውጭ የሆነ እውነተኛ ልሳን አለ፣ የለም ማለት አይደለም። አሁን የሚጠቀሙበት ግን አርቲፊሻል ልሳን። እውነተኛው ፍሬ ሲጠፋ የማዳበሪያ ፍሬ፣ እውነተኛው ቅጠል እያነሰ ሲሄድ የማዳበሪያ ቅጠል፣ እውነተኛ የእንስሳ ስጋ እየጠፋ ሲሄድ የማዳበሪያ ጮማ፣ ደሞ ያ ሲበላ አብዛኛው ካንሰር አይጠቅምም። እና ምንድን ነው እውነተኛውን ልሳን በመዘንጋት በዚህ የመጨረሻ መዘመን በዚህ የመለያየት ዘመን፣ በዚህ የርኩሰት ዘመን፣ በዚህ መንፈስ ቅዱስ ባዘነበት ዘመን መጀመሪያ በመጀመሪያ ቤተ ክርስቲያን ይፈስ የነበረው ጸጋ በእኛም አለ ደግሞ በእኛም አለ የሚሉት እኮ በአብ በወልድ በመንፈስ ቅዱስ የማያምኑትም የክርስትናው እምነት ለስሙ እንጂ የሌላቸውን ወንጌሉን ያልተቀበሉት እነዚያ ሁሉ ይናገሩታል። አዲስ ልሳኔ ይሉታል። ቋንቋው አይሰማ ቋንቋው አይሰማም። ከወንጀሉ ውጭ ነው። ልሳን የሚባለው ግን ሌላ ነው። ትክክለኛው የሚለው ሌላ ነው። እንማረዋለን። በእግዚአብሔር ቃል ደስ እያለኝ ነው የምናገር። አሁን ይህን ያን የተቀበለ ቢኖር አሁን እነዚህ መካከል ይህን ስናገር መንፈስ ቅዱስን እንደሰደብኩ ስለሚቆጥር ወጥቶ ነው የሚሄድ ወይም አይምሮ ይደነግጣል። መስማቱ ራሱ ኃጢአት ነው ነው የሚለው ምክንያቱም መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ይላል። መንፈስ ቅዱስን እንደ መስገብ አድርገው ነው የሚወስዱት። ግን ያ አሳሳች መንፈስ ነው እንደ መለኪያ አድርገው የወሰዱት ደግሞ እሱን ነው። እሱ ያረፈባቸው ሰዎች ከዚያ በኋላ ከልት ነው። አይው ጥሩ ነው፣ ግን ያው እንደዚህ ወደ ፈራካ እንደሄዱት ሰዎች ራሳቸውን ይገዛሉ። ጥሩ ነው። በማህበራዊ ኑሮ እንኳን እነሱን እውነቱን ልንገራቸው፣ ፈራካኝ ባለው ሰው የሚያደርገውንም አልቃወም። ሁለቱን ዓለም ከሚያጣ አንድ ሰው በዚህ ምድር እንኳን ክብር እንዲኖረው ሰው መሆኑ እንዲታወቅ ያስፈልጋል። ግን እኔ ወደዚያም ሄደው እንደዚህ የሚሉት ሰዎች ያው ትንሽ ብዙ ጊዜ አይታይባቸዋል። ያው እኛው ብቻ ነኝ የጸደቅን ይላሉ። በእርግጥ ያ ሌላ ጉዳይ ነው። እና ያና ያለው ግን ያ ትክክለኛ ልሳን ትክክለኛ መንፈስ አይደለም። እና የክርስትና እምነት መለኪያ እንደሆነ አድርገው የወሰዱት በአሁኑ ሰዓት በተለይ እሱ ካረፈባቸው በኋላ የእኛ ልጆች ከልት ነው። አገርህን ሽጥ ውሰድ፣ ታሪክ አያስፈልግም ውሰድ፣ ቤተ ክርስቲያን ኦርቶዶክስ ቤተ ክርስቲያን ጣወት ናት፣ ልክ ነው። ብራናው እንትን ነው ጣወት ነው፣ ልክ ነው። ድንግል ማርያም ጸሎቷ አይረዳም፣ ልክ ነው። ታዲያ እንግዲህ የእኔ ጸሎት ነው የሚረዳው ዛሬ። የቦቡ ጸሎት ነው የሚረዳው ዛሬ የፓስተሩ ጸሎት ነው የሚረዳው ዛሬ የእናንተ ጸሎት ነው የሚረዳው ዛሬ እንደ ውሻ እየተባላት እንደ ውሻ እየተናከስ መንፈስ ቅዱስን እያሳዘን ዛሬ በደሞ የገዛትን ቤተ ክርስቲያን ቆራርጠን በታትነናት ለያይተናት እያንዳንዳች እኛንን ትክክለኞች ራሳችን በራሳችን እየበላል ራሳችን በራሳችን እየገደል የእኛ ጸሎት ነው የሚሰማው የአንድ ኤልያስ ጸሎት ነው ሰማይን የዘጋ የአንድ ኤልያስ ጸሎት ነው ሰማይን የከፈተ ለዝናም የአንዲት ቅድስት እናት ጸሎት ነው ሊጠቅመን የሚችል የእውነተኞች ቅዱሳን መላእክት ጸሎት ነው ሊጠቅመን የሚችል። የእውነተኞች ነቢያት በአካለ ነብ ጸሎት ነው ሊጠቅመን የሚችል። የእውነተኞች ሰማዕታት፣ የጻድቃን የልጆቹ በእሱ የክብር ዙሪያ በነብሳዊ አካል በመላእካዊ አካል በፍጹም እውቀት በእሱ ዙሪያ ያሉት ጸሎት ነው ሊጠቅመን የሚችለው ያ ነው የእኛ ዛሬ ተስፋችን። እንግዲያውስ ማርያምን እሱ አተመ ተማልዳለች የሚለው እንደ ጣዖት ጣዖትን እንደሚያመልክ ተቆጥሮ ነገር ግን እኔ ላማልህ ና ምንድነው? የሚባል አታማልድም። እሷ እንዲህ በሩ እኔ ነኝ ብሏል፣ ወደ እሱ ሂድ። መንገዱ እኔ ነኝ ብሏል፣ ወደ እሱ ሂድ። እናንተ ደካሞች፣ ሸክም የከበረባችሁ ሁሉ ወደ እኔኑ፣ እኔ ያሳርፋቸዋለሁ ብሏል። ከኔ በቀር ወደ አብ የሚገባ ለመግቢያ በር የለም ብሏል፣ ወደ እኔኑ ብሏል፣ ወደ እሱ ብቻ ሂዱ ብለው መድረክ ላይ ያስተምራሉ። ማርያምን አታማልድም ለማለት፣ የቅዱሳን ጸሎት በአካለ ነፍስ የመላእክት ጸሎት አይረዳም ለማለት እንዲህ ይላሉ። ከዚያ በኋላ ግን በሉት እንዲጸልይላችሁ እንድትባረኩ የምትፈልጉኝ በተለይ እንዲጸለይላችሁ የምትፈልጉ ወጣ ወጣ በሉ። አይታችሁ አታውቁም። እንዳያል ጌታ ወደ እኔኑ ካለ በሩን የነኝ ካለ ማለት በሩን የነኝ ማለቱ አንዳችን ለአንዳችን በጸሎት መማለዱ ከሆነ መንገዱን የነኝ ማለቱ አንዳችን ለአንዳችን መጸለዩን መማለዱን የሚያጠቃልል ከሆነ እናንተ ደካሞች ሸክም የከበደባችሁ ወደ እኔኑ እኔ ያሳረፋቸዋለሁ የሚለው ቃል አንዳችን ለአንዳችን የምንጸልየውን የምንማልደውን የሚከለክል ከሆነ ነው የሚከለክል ከሆነ ሁለቱም ሶስትም ሆናችሁ በስሜ ስትገኙ እኔ በመካከል እገኛለሁ ብሏል። እሱም አብሮን እያለ እሱ አብሮን እያለ ሌላ ተዘዋዋሪ በተዘዋዋሪ በትን አንገባም ለማለት የምንናገር ከሆነና የሚናገሩ ከሆነ ሰዎች ፈተና ሲደርስባቸው ችግር ሲደርስባቸው ወደ እኔኑ ብሏል፣ ወደ እሱ ሂዱ። በሩ እኔ ነኝ ብሏል፣ ወደ እሱ ሂዱ። መንገዱ እኔ ነኝ ብሏል፣ ወደ እሱ ሂዱ። በምን አይለም ባሰሩ ምንድን ነው? እና ነው ወደ እኔ ይላል። ነው ወደ እኔ መጀመሪያ እንዲህ ብሎ ካስተማረ በኋላ እኔ ልጸልይላችሁ። ይሄ ጭረታ ይመስላል በእውነቱ በአንዳንድ በኩል ምክንያቱም እኔ ነኝ እንጂ እሷ አይደለችም። እንደገና ደግሞ ደግሞ ሌላ ሁለተኛው ደረጃ ምንድነው? አዎ እኛማ በስጋ ስላለን ነው። እሷ አገር ሞታለች። የሞትኩስ እኔ፣ የሞት ውስጥ ቁጥር ስፍር የሌላቸው ፓስተሮች፣ የሞት ውስጥ ቁጥር ስፍር የሌላቸው ጳጳሳት፣ የሞትንስ እኛ ክርስቲያኖች ምክንያቱም ኃጢያትን የሚያደርጉ ሁሉ ከእግዚአብሔር ቃል የወጡ ሁሉ ሙታን ናቸው። እግዚአብሔር እንደ መለያየት የሚጠላው ኃጢአት የለም። መለያየት የሰይጣን ነው። መለያየታችን ሙታን አድርጎናል። በዚህ እኛ ሙታን ስለሆን ሆን ህያዋን የሆነች ድንግል ህያዊት የሆነች ድንግል ማርያምና ህያዋን የሆኑ የቅዱሳን ጸሎት ነው ሊረዳን የሚችለው አንዳችን በአንዳችን ጸሎት እንድንረዳዳ ተናግሯል። ስለዚህ ባጭሩ እንግዲህ እኔ ሌላ ለመውቀስ ሳይሆን እንዲቆጨ እንዲቆጨን የሰው መልክ መልክ አይሆንም። የሰው ታሪክ ታሪክ አይሆንም። የሰው ቤት ቤት አይሆንም። ጌታን ለማግኘት ከፈለጋችሁ ቤቱ ይሄው። ለመዳን ከፈለጋችሁ ቤቱ ይሄው። የዘላለም ህይወትን ለማግኘት ከፈለጋችሁ ቤቱ ይሄው። እሱን ለማገልገል ከፈለጋችሁ አገልጋ ያጠረበት የወጣቶች አገልግሎት የቀነሰበት፣ የአባቶች አገልግሎት የቀነሰበት፣ የእግዚአብሔር ዝማሬው የቀነሰበት መጀመሪያ ለእሱ ክብር የነበሩ የክብሩ መሳሪያዎች የተሰደዱበት። ተመልከቱ፣ ጌታ እንደ ተሰደደ ከቤተ ክርስቲያናችን እምቢልታው ተሰደደ፣ መለከቱ ተሰደደ፣ አውታር ያለው እንዚራ ተሰደደ፣ ማሲንቆው ተሰደደ፣ ዋሽንቱ ተሰደደ፣ ክራሩ ተሰደደ፣ በገናው ተሰደደ። የቀሩ ለምን እንዳስቀራቸው እንጃችሁ። ክብሩ እና ጸናጽል፣ ድምድም ተሰደዱ። እነሱን ጌታ ከግብፅ እንደተመለሰ ወደ ነበረ ቦታቸው ተመልሰው የእሱን ክብር እንዲገልጡ በመንፈስ እንድንደሰትባቸው ውጊያ ያስፈልጋል። ውጊያ ያስፈልጋል። እስኪ ሮም ላይ ያለውን የአክሱም ሐውልት እንዲሁ ያለ ውጊያ ማን ይሰጣል? እስኪ እንትን ለንደን ውስጥ ያለውን የነገስታቱን ዘውድ ያለ ክርክር ወይም ደግሞ ያለ ውጊያ ማን ያቀምሳል? የተወሰደ ነገር በቀላሉ አይመለስም። ትግል ያስፈልጋል። ስለዚህ የእግዚአብሔር ክብር የሆኑ ነገሮች ሁሉ፣ የክብሩ መገለጫዎች ሁሉ ተሰደውብናል። በእርግጥ ክብር ይመስገን፣ በቸርነቱ አሁን እየመለሳቸው ነው። ይሄው ማሲንቆ ከስደት ተመልሶ አይተናል። ይሄ በእውነት ከግብጽ ስደት መልስም ክራሩ ተመልሶ አይተናል። ዋሽንቱ ተመልሶ አይተናል። ይሄው ዘመናዊ በገና የሆነው ደግሞ ፒያኖ ተመልሶ አይተናል። በእነዚህ ብቻ ገና አንረካም። ገና ብዙ መሳሪያዎች አሉ። የክብሩ መግለጫዎች በገናው መደርደር አለበት። መለከቱ መንፋት አለበት። የምእመናን አንደበት እንደ ሀዘንተኛ ዝም ማለት የለበትም። የእግዚአብሔር ክብር በዝማሪያ ሲነገር የምእመናን እጆቻቸው ዝም ማለት የለባቸውም። የእግዚአብሔር ቃል በክብር ሲነገር ማጨብጨብ አለባቸው። እናቶች እልል ማለት አለባቸው። ወንድሞች፣ አባቶች ሆ ማለት አለባቸው። ለክብሩ ገና እንደ ዳዊት ራቁታችን እስክንሆን ድረስ አይምሯችን ተቀይሮ ምንዘምርበት ጊዜ አለ። ገና ብዙ ትግል፣ ገና ብዙ ውጊያ አለ። ያ ታዲያ ለውጊያ ለአገልግሎት ለመሰለብ ከፈለጋችሁ እዚህ ነው፣ ደሞዝ የሌለበት እዚህ ነው፣ ምንዳ የሌለበት እዚህ ነው። እና እባካችሁ ጥሉ፣ ወንድሞችን ይምጡ እናስተናግዳቸው። አዲስ ሰዎች ሲመጡ ሰላም በሏቸው። ሰላም እንባባል እና ከዚህም ጋር አሁን ይህን መተረክ ብቻ ሳይሆን የእያንዳንዳችን ሕይወት የእሱ ኢየሩሳሌም፣ የእሱ ቤተ መቅደስ፣ የእሱ የእስራኤል ምድር ነው ተባብለናል። ስለዚህ እሱ የሚያድረው በዚህ ነው። እሱ በሚያድርበት በዚህ እሱን አሳደደው አንድ ነገር። ያ ምንድን ነው? ያ ምንድን ነው? ትዕቢት ትሕትናን አሳደደ። መለያየት አንድነትን አሳደደ። ጥል ፍቅርን አሳደደ። የዋህነት ጭንበቀል ጭንበቀል የዋህ የዋህነትን መንፈስ አሳደደ። የስንፍና መንፈስ እንደ መላእክት የትጋ የትጓሃንን መንፈስ ያን እንድንጸልይ እንድናነብ፣ ወደ እግዚአብሔር ቤት እንድንገሰግስ ስሙን እንድንጠራ ከምግብ በፊት ከምግብ በኋላ፣ ከስራ በፊት ከስራ በኋላ፣ ከመኝታ በፊት ከመኝታ በኋላ፣ ስሙን እንድንጠራው የሚያደርገው ያን መንፈስ አሳደደ። የምን የስንፍና መንፈስ። አንድ ሂውስተን ያለ አንድ እንደ ቄሳለ ሲያስተምር እስኪ ምግብ ከመቁረሳችሁ በፊት ኢትዮጵያውያን፣ ምግብ ከመቁረሳችሁ በፊት ስመ እግዚአብሔርን የምትጠሩ የምትጸልዩ እስቲ እጅ አውጡ ሲል ማን ያውጡ፣ እጆቻን ወደ ትዛር ትደረጋለች የተባለ እሷ ምግባቸውን እግዚአብሔር ሰጣቸው የሚለው መዝሙር 73 ቁጥር 12 ላይ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላል። እንጀራቸው ምግባቸውን ሰጣቸው ይላል። ምግብ ለሰጠ ተባረክ ተመስገን አይባልም እንዴ? እና አማመስገንም ይገባን እኛን ግን ትናንት የተፈጠሩት አሁን አንዳንዶ ፈረንጆች ናይታችን ለነሱ እንኳን ያው እንደዚያው እየሆኑ መጥተዋል። ግን እንዳየሁት አንዳንዶች ናቸው ጭፍን ይላሉ ትንሽ ለሰከንድ ምትሆን ከምግብ በፊት ጥሩ ነው የም- በእውነት ከኛ በልጠው ነው ያየ እና እጃወጡ ሲል ባርኮ የሚበላ የለም እንዳቷሹ ብሎ ነው እሱ እንትን ያለ እና ከዛሬ ጀምሮ ይላል ሳይ ምግቡን ሳይ ባርክ የሚበላ ስሙ ቦቢ ነው ቦቢ የሚባል ውሻ አለ። ይችና አስታውሱልኝ፣ ይችና አስታውሱልኝ እና ሚስትም ባልሽን አስታውሽው፣ ባልም ሚስትህን አስታውስ፣ ልጆች ወላጆችን፣ ወላጆች ልጆችን አስታውሱ። ረሳችሁ እንኳን ብትበሉ የዚህን ውሻ ስም ጥሩ ብሎ አሁን ሁላቸውም እንደዚያ ምግቡ ሲቀር በቃ ያትዝ ይላቸዋል፣ የግድ ይባርካሉ። እንደዚህ እንደዚህ ነው እና እኛ አሁን የምንፈልገው በራሳችን ፈንድሰንፍና የተሳደዱት መልካም ጸጋዎቻችን እንዲመለሱ እንጂ የሰማይና የምድር ጌታ አዳኝ ኢየሱስ ክርስቶስ በቤተ ክርስቲያናችን ነው። አባቶቻችን ጠቅሰን ነው። ጌታ ሲያስተምር ክርስትናውን፣ ሐዋርያት ሲያስተምሩ ክርስትናቸውን፣ ሙሴ እንዳለ፣ ዳዊት እንዳለ፣ ኤርምያስ እንዳለ፣ ዳንኤል እንዳለ፣ አባቶቻችን እስራኤላውያን እንዳሉ ብሎ እኛም ስለ ክርስቶስ ስንሰብክ ኢትዮጵያውያን አባቶች እገሌ አባገሌ እገሌ እንዳሉ በብራና መጽሐፋቸው እንደ ጻፉት ብለን ጠቅሰን በቤታችን በቤታችን እንስበከው በቤታችን እናገልግለው በቤታችን እናመልክ እናምልከው እና የተሰደዱት እንዲመለሱልን የኛም ከኛም የተሰደደው መልካም ነገር እንዲመለስልን ጌታም ከልቡናችን ወጥቶ ተሰዶብን ከሆነ እንዲመለስልን እግዚአብሔር ፈቃዱ ይሁን።

هاي لي هاي نسا موتو يدغنا موتو مو جاي تعال موتو ولكن يجب ان يكون هناك اشياء تتعلق بان يكون هناك اشياء تتعلق بان يكون هناك اشياء تتعلق بزول هاي سلطنة عاد مرم كان قديم يسوس ايه شروعها الموت ويقه سلطان سيطان بحال تبكه وبالقمت ومن قهد موت بموت تشارك اللر لهن يسف موت ويموت ايه تعاله سسبر على الفلحة تعاله موت يموت ايه